ስፖርት። ሰላም! የተከበራችሁ አድማጮቻችን፣ ይህ ሳምንታዊው የሰኞ ምሽት የስፖርት ፕሮግራማችን ነው። የኢትዮጵያ ብሔራዊ ቡድን ዋሊያዎች ትላንት በአፍሪካ ዋንጫ ማጣሪያ የመጀመሪያውን ድላቸውን ባህር ዳር ላይ አስመዝግበዋል። የኢትዮጵያ ብሔራዊ ቡድን ጨዋታ ያስተናገደበትና ቁጥሩ 80 ሺ የሚገመት ተመልካችም ጨዋታውን በስቴዲየሙ ተገኝቶ መመልከቱም ተነግሯል። ይህም በኢትዮጵያ የእግር ኳስ ታሪክ ብዙ ቁጥር ያለው ተመልካች በስቴዲየም የታደመበት የመጀመሪያው ጨዋታ መሆኑም ተነግሮለታል። ከሌሴቶ አዞዎች ጋር የተጋጠሙት ዋሊያዎች በመጀመሪያው 45 ደቂቃ አንድ ለባዶ ተመርተው ቢቆዩም ከረፍት መልስ በተደረጉት የተጫዋቾች ለውጥ የጨዋታው እንቅስቃሴ ለውጥ ታይቶበታል። የኢትዮጵያ ብሔራዊ ቡድን በጋቶች ፓኖም ፓኖምና በሳላዲን ሰይድ ሁለት ጎሎች ሌሴቶን ሁለት ለአንድ አሸነፈውም ወጥተዋል። ኢትዮጵያም በምትገኝበት ምድብ አልጄሪያ ሲሼልስን አራት ለባዶ ማሸነፏን ተከትሎ አልጄሪያ በግብ ክፍያ ምድቡን በቀዳሚነት ስትመራ፣ ኢትዮጵያ በሁለተኝነት ተቀምጣለች። ስለ ትላንቱ ውድድር አጠቃላይ ሂደትን በተመለከተ በተለያዩ ክለባት ላለፉት ሀያ ዓመታት በማሰልጠን ስራ ላይ የቆዩትና በዘንድሮ የኢትዮጵያ ፕሪሚየር ሊግ ክለባቸውን በሶስተኛ ደረጃነት ያጠናቀቀው የ አዳማ ከነማ እግር ኳስ ክለብ ዋና አሰልጣኝ አሸናፊ በቀለ በባህር ዳር ተገኝተው ውድድሩን ከተከታተሉ በኋላ ተከታዩን ቃለ መጠይቅ እንደሚከተለው አድርገናል። እንግዲህ ይህ ከምድቡ የመጀመሪያ ጨዋታውን ያደረገው እንግዲህ ከሳምንት በፊት ሽንፈት አስተናግዶ ነበር በገዛ ሜዳው። አሁን ባህር ዳር ላይ አሸናፊ ለመሆን ችሏል ከተጋጣሚ ቡድን ጋር ባደረገው ጨዋታ ማለት ነው። እስቲ እንዴት ነበረ ውድድሩ? እንዴት ተመለከቱት? ተጋጣሚያችን ቡድን ጥሩ የኳስ አቅም ያላቸው ልጆች ናቸው፣ ፈጣኖች ናቸው፣ ወደ ፊት ነው የሚጫወቱት። የእኛ ቡድን መጀመሪያ አርባ አምስት ደቂቃ ጥሩ አልነበረም። በሁለተኛው የጨዋታ ክፍለ ጊዜ አሰልጣኝ የዋነት ሳሌ ቀየሯቸው እና ቡድኑ ደግሞ በማጥፋት ላይ ያደረገው እንቅስቃሴ ውጤታማ አድርጎት አሸናፊ ሊሆን ችሏል። ሁለተኛ አርባ አምስት ደቂቃ በ የጎል አጋጣሚዎች ተፈጥረዋል። ሳላዲን ካገባ ውጭ አንድ ሱፓስ አባክኗል። ቡድናችንም ወደፊት ይጫወት ስለነበረ ከአሰልጣኙ አቅም የሚለካው ብዙ ጊዜ የሁለተኛ አርባ አምስት ደቂቃ ጨዋታዎችን አንብቦ የመለወጥ አቅም ነው። ስለዚህ በዚህ መልኩ የሆ ምሳሌ ተሳግቶለታል ብዬ አምናለሁ። እንግዲህ በጨዋታው የኢትዮጵያ ብሔራዊ ቡድን ተጫዋቾች ኳስ ላይ የነበራቸው ፍጥነትም ሆነ አንዳንዴ ጉጉትም ሊሆን ይችላል ያገኟቸውን አጋጣሚዎች ያልተጠቀሙባቸው ጊዜያቶች በጣም በርካታ ነበሩ። በጨዋ ጨዋታው ኳሱን ተቆጣጥሮና ለተገቢው ተጫዋች ኳስ የማድረስ ነገር ላይም ትንሽ ችግሮች ታስተውለዋል። በአንጻሩ ደግሞ የሌሴቶ ብሔራዊ ቡድን እንግዲህ ከጨዋታው በፊት የተሰጠው ግምትም ያህል አልነበረም ሜዳ ላይ የታየውና ምናልባት በመጀመሪያ አርባ አምስት ለተገኘው ውጤት እነዚህ ነገሮች አስተዋጽኦ አድርገዋል ማለት ይቻላል። ብዙም መገናኛው ሲነገር እሰማለሁ፣ ግን ቡድኑ አቅም አለው። ኳስ ኳስ ተሳቸው በጣም ጥሩ ነው። በጋራ ነው የሚያጠቁት፣ በጋራ ነው የሚከላከሉት። የኳስ ክሎታቸው ጥሩ፣ ምናልባት እንደውም ባይዘም ሜዳ ተ ባይፈጥርባቸው ውጤቱም ሊለወጥ ይችል ይሆናል። ስለዚህ እኔ ቡድኑ ደካማ ነው የሚለው ነገር በፍጹም አይዋጥብኝም። ሌላው ግን በኢትዮጵያ ታሪክ በርካታ ህዝብ የገባበት ውድድር ነው፣ ዛሬ ባህር ዳር ላይ የታየው ኢትዮጵያ እግር ኳስ እንደዚህ አይነት የህዝብ ቁጥር ኖሮ ብሔራዊ ቡድናቸ

ማከያቻቸው የህዝቡ በእይታ በማየት ልጆቻቸውን ጓግተው በብጉ ታኳያ ቀቅም ያርሺ በአስማቆ ማቀበል እንደዚህ አይነት ስህተቶች አልፎ አልፎ ይታያሉ፣ ግን ያን ያህል የተጋነን አይደለም። ዞሮ ዞሮ ግን የተጋጣሚያችን ቡድን እኔ አድናቆት የምሰጠው ቡድን ነው። ቀጣይ ተጨዋታዎች ይኖራሉ። ቡድኑን እንግዲህ ከሳምንት በፊት ያየነው ቡድንና ዛሬ የተጋጠመው ቡድን አንዳንድ የተጫዋቾች ለውጥ ተደርገዋል እና በቀጣይ ለሚኖረው ውድድር አጠቃላይ የቡድኑ ስብስብ እንዴት ገመገሙት? ጨዋታ በቀደም ከነበረ ቡድን ወደ አምስት ትፍይ ተቀየረ ነው አዲስ ቡድን ነው ማለት ይቻላል ሁለተኛ ነገር ደግሞ እነዚህ አራቱም ውጪ የሚጫወቱት ፕሮፌሽናል ተጫዋቾቻችን ሮብና ሀሙስ ነው ትሬኒንግ የተቀላቀሉ ስለዚህ ይህንን ስታዩው ቀጣይ ብዙ ስራዎችን መስራት ያለብን ይመስለናል ሁላችንም ግምት የሰጠነው ሁለተኛ ሆነን ለማለፍ ነው ሁለተኛ ሆኖ ግን ለማለፍ ነገሮች አልጋ ባልጋ ይሆናሉ ማለት አይቻልም። ይሄንን ቡድን ሳየው ብዙ ለአስጨራሽ ጠንካራ ስራዎች መስራት እንዳለብን ያሳየናል። በሌሎች የአፍሪካ ዋንጫ የማጣሪያ ጨዋታዎች ከተደረጉት መካከልም ቱኒዚያ ጅቡቲን ስምንት ለአንድ ኬፕ ቨርዲ ሰዋቶሚና ፕሪንስፔን ሰባት ለአንድ እንዲሁም ጋና ሞሪሼስን በተመሳሳይ ውጤት በማሸነፍ ከፍተኛ የጎል ብዛት የተመዘገበባቸው የጨዋታ ውጤቶች ሆነዋል። አንጎላ መካከለኛው አፍሪካን አራት ለምንም፣ ናይጄሪያ ቻድን ሁለት ለዜሮ ስትረታ፣ ደቡብ አፍሪካም በሜዳዋ ከጋምቢያ ጋር ያለምንም ግብ ተለያይታለች። እንዲሁም በፈረንሳይ በምታስተናግደው የ2016 የአውሮፓ ዋንጫ የምድብ ማጣሪያ በሳምንቱ መጨረሻ ላይ በተለያዩ ከተሞችም ተከናውነዋል። የእንግሊዝ ብሔራዊ ቡድን ከሜዳ ውጭ ከስሎቫኪያ ጋር ተጫውቶ ሶስት ለሁለት በሆነ ውጤት ሲያሸንፍ፣ ጃክ ዊልሰን እና ሮኒ የአሸናፊነቱን ጎል አስቆጥረዋል። ስዊድን በማርከስበርግ እና በዝላታን ኢብራሂሞቪች ሁለት ጎሎች ሞንቴኔግሮን ሶስት ለአንድ ስትረታ ሉቲኒያ በሲ ስዊትዘርላንድ በሜዳዋ ሁለት ለአንድ ተረድታለች። ሩሲያም ኦስትሪያን አስተናግዳ አንድ ለዜሮ በሆነ ውጤት ተሸንፋለች። ቅዳሜ ዕለት ከተደረጉት ግጥሚያዎች መካከልም ጀርመን ጅብራልታልን ሰባት ለምንም በመርታት በጎል ተንበሽብሻ ወጥታለች። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ገና ከአዙሪቱ ባልተላቀቀበት ሁኔታ ስልጣናቸውን በቅርቡ በገዛ ፈቃዳቸው እንደለቀቁ አስታውቀው የነበሩት ሴፕላተር ወደ ስልጣን ሊመለሱ እንደሚችሉ አንዳንድ ጭምጭምታዎች መደመጥ ጀምረዋል። ፊፋ ከተጋረጠበት ግልጽነት የጎደለው አሰራርና ከሙስና ጋር ተያይዞ ሰባት ከፍተኛ ባለስልጣናቶቹ በአሜሪካ የምርመራ ቢሮ ኤፍቢአይ በቁጥጥር ስር መዋላቸውንና ምርመራ እየተደረገባቸው ሲገኝ የብላተር ያልተጠበቀ ከስልጣናቸው የመልቀቃቸው ጉዳይን ተመልክቶም ከብልሹ አሰራራቸው ጋር ወቀሳና ትችት ሲሰነዘርባቸው የሰነበቱትን ያህልም ድንገት ወደ ስልጣን መመለስ እንደሚፈልጉ የተሰማው ወሬም ግርምት ጭሯል። ለዚህም ከአፍሪካና ከእስያ የእግር ኳስ ፌዴሬሽኖች ሊያገኙት የሚችሉት ድጋፍ ግምቱን አጠናክሮታል። ትላንት በሞሮኮ ራባት በተካሄደው የመሐመድ አምስተኛ አትሌቲዝም ውድድር ላይ ተካፋይ የነበረችው የ3000 ሜትሩን ርቀት 8 ደቂቃ ከ22 ነጥብ ከ22 ሰከንድ በሆነ ሰዓት ኬንያውያን አትሌቶችን በማስከተል በቀዳሚነት አጠናቃለች። ባሳለፍነው ሳምንት ተካሂዶ በነበረው የኦስሎ የዳይመንድ ሊግ ውድድር ላይ በአዘጋጆቹ በውድድሩ እንዳትሳተፍ ተከልክላ የነበረችው አልማዝ በውድድሩ ላይ ባለመካፈሏ ስሜቷ መጎዳቱን ገልጻ ነበር። በራባቱ የአትሌቲክስ ውድድር ግን አልማዝ ብቃቷን ማስመስከር ችላለች። አልማዝ ቀደም ብሎም በሻንጋዩ የዳይመንድ ሊግ ውድድር በአምስት ሺህ ሜትር የዓለም ቀዳሚውን ሰዓት በማስመዝገብም አሸናፊ እንደነበረች የቅርብ ጊዜ ትውስታ ነው። በሌላ በኩልም ኒውዮርክ ላይ ተካሂዶ በነበረው የዳይመንድ ሊግ ውድድር ለረጅም ጊዜ ከሜዳ በጉዳት ርቀው የነበሩት የአጭር ርቀት ንጉሱ ጃማይካዊው ዩዜን ቦልት በ200 ሜትር እንዲሁም በ800 ሜትር ርቀት ኬንያዊው ዴቪድ ሮዴሻ ውጤት ቀንተዋቸዋል። ኢትዮጵያዊቷ ህይወት አያሌው በ3000 መሰናከል ውድድር አሸናፊ ሆናለች። በካናዳ አስተናጋጅነት እየተካሄደ በሚገኘው የሴቶች የዓለም ዋንጫ የእግር ኳስ ውድድር ጨዋታ እንደቀጠለ ይገኛል። ትላንትና ስዊዘርላንድ ኢኳዶርን የረታችበት አስር ለአንድ ውጤት ከፍተኛ ጎል የተመዘገበበት ጨዋታ ሲሆን ካሜሮን በጃፓን ሁለት ለአንድ ሽንፈት ደርሶባታል። ስፔን በብራዚል አንድ ለዜሮ እንዲሁም ፈረንሳይ በኮሎምቢያ የሁለት ለዜሮ ሽንፈትንም አስተናግደዋል። ኮፓ አሜሪካ በቺሊ አስተናጋጅነት እየተካሄደ ይገኛል። ብራዚል በኔማርና በዳግላስ ኮስታ ጎሎች ፔሩን ሁለት ለአንድ ስትረታ፣ ኮሎምቢያ በቬንዙዌላ የደረሰባት ሽንፈት ያልተጠበቀ ተብሏል። በሜሲና በአጉዌሮ ጎሎች ሲመሩ የነበሩት አርጀንቲናዎች ፓራ ፓራጓዮች ከረፍት በኋላ ባስቆጥሯቸው ሁለት ጎሎች አቻ ለመውጣትም ተገደዋል። በመጨረሻም ቴኒስ የስፔኑ የሜዳ ቴኒስ ተጫዋች ራፋኤል ናዳል በጀርመኑ ስቱትጋርድ የማርሴዲስ ካፕ የሜዳ ቴኒስ ውድድር ተጋጣሚውን ቪክተር ተራያኪን በመርታት ባለድል ሆነ። ናዳል በፍሬንች የሜዳ ቴኒስ ውድድር ያጣውን ድልም በማርቴዲስ ካፕ ተጋጣሚውን 7ለ6፣ 7ለ3 ና 6ለ3 በሆነ ውጤት ማሸነፍ ችሏል። ናዳል የትላንትናውን ጨምሮ በዚሁ ተመሳሳይ ውድድር ያስመዘገበው ድል አራተኛው ሲሆን ከ2010 ወዲህ ግን ያስመዘገበው የመጀመሪያው ድሉም ሆኖለታል። የተከበራችሁ አድማጮቻችን የዛሬው የስፖርት ንቅራችን በዚሁ ተቋጭቷል። ስለተከታተላችሁን በማመስገን በዚሁ እንሰናበታለን። መልካም ጊዜ